የጤና ፕሮግራም ሰሎሞን በዛሬ ትኩረቱ አውስትሬሊያ ዋና ከተማ ሜልቦርን ውስጥ በተከፈተው ሀያኛው ያኛው ዓለም አቀፍ የኤድስ ጉባኤ ላይ ይሆናል። የዚህ ዓመት ዓለም አቀፍ የኤድስ ጉባኤ ግዙፍ የሚባሉ ግቦችን አስቀምጧል። አንዱም እጅግ የገዘፈ የተባለ መድረሻ በመጪዎቹ 15 ዓመታት ውስጥ ኤች አይ ቪን ከገጸ ምድር ማጥፋት ነው። ዓለም አቀፉ የኤድስ ጉባኤ ትናንት ሜልቦርን አውስትራሊያ ላይ ሲከፈት የበረታ የሐዘን ድባብ ሰፍኖበት ነበር። የጸረ ኤች አይቪና ጸረ ኤድስ ፍልሚያ ዓለም አቀፍ ቤተሰብ ስድስት ውድ አባላቱን ባለፈው ሐሙስ ምስራቅ ዩክሬን ውስጥ ተመትቶ በወደቀው የማሌዥያ መንገደኞች አይሮፕላን አደጋ ሳቢያ ድንገት አጥተዋል። ስድስት ተመራማሪዎችና ኤክስፐርቶች ከሟቾቹ 298 መንገደኞች መካከል ነበሩ። ለዘንድሮው የኤድስ ጉባኤ ይህ የከፋ መርዶ የበረታም የሐዘን ጅምር ነበር። በመጪው ሳምንት ውስጥ ባለፉት ከ30 ዓመታት ለበለጠ ጊዜ ዓለምን ሰቅዞ የያዛትን ደቂቅ ሕዋስ ምንነት ከእያንዳንዷ ንዑስ ማዕዘንና ክፍል ዙሪያ ገባዋን ይፈትሻል ተብሏል። ይህ ከ12 ሺህ በላይ የመላው ዓለም ልዑካን የተገኙበትና የሚመክሩበት ግዙፍ ጉባኤ ኤችአይቪን ለማምከንና መተላለፉን ለማስቆም እንዲሁም ኤድስን ለማከም የሚደረጉትን የሳይንስ ጥረቶች፣ ኤች አይቪ ኤድስ በዓለም ዙሪያ ቤተሰቦችንና ማኅበረሰቦችን እንዴት እንደጎዳና እየጎዳ ስላለባቸው ሁኔታዎች ሰፋፊ ፍተሻዎችና ጥልቀት ያላቸው ውይይቶች በየመድረኩ ይካሄዳሉ። ጉባኤው ትናንት እሁድ ሜልቦርን ላይ ሲጀመር ጉባኤውን አልመው ብዙ ዜናና ትምህርትም ሰንቀው የተነሱ ለጉባኤው ግን ሳይደርሱ እንደወጡ እስከ ወዲያኛው የቀሩትን መላው የጉባኤ ታዳሚ ለአንድ ደቂቃ በሐዘንና በትካዜ በጸጥታና በጥሞና አስቧቸዋል። በሕሊናው ጸሎትን አድርሶላቸዋል። ይህ ነበር የመጀመሪያው የጉባኤው ክንዋኔ። እዚያው የምትገኘው ዘጋቢያችን አኒታ ፓዋል እንዳለችው ሆላንዳዊውን መሪ አጥኚና ጠቢብ ዮዌፕ ላንዥን ጨምሮ በተመራማሪዎቹ መገደል የተሰማቸውን ጥልቅ መከፋት የዓለም አቀፉ የኤድስ መርሃ ግብር ፕሬዚደንት ፍራንሷዝ ባሬሱኔሲ ገልጸዋል። ይህንን ጉባኤ ከዛሬው በተሻለ በተነቃቃ ሁኔታ የከፈትንባቸው ጊዜያት እንደነበሩ ብነግራችሁ ደስ ይለኛል። ባልደረቦቻችንንና ጓደኞቻችንን ማጣታችን ያሳደረብንን ሐዘን ጥልቀት ለመግለጽ እጅግ አስቸጋሪ ነው። በዚህ ትርጉም አልባ አሳዛኝ አጋጣሚ ምክንያት የቤተሰቦቻቸውን አባላት አጥተው ከሚያዝኑ በዓለም ዙሪያ ያሉ ሁሉ ጋር እኛም ዛሬ አብረን እያዘንን ነው። በሌላ በኩል ግን ኤች አይ ቪ በደማቸው ውስጥ የሚገኝ ልዑካንና ተሳታፊዎች ይህ ሐዘንና አደጋ የጉባኤውን ትኩረት ከግዙፉ ጉዳይ እንዳይሰርቅ ስጋታቸውን ገልጸዋል። ከእነዚያ መካከል የኢንዶኔዥያ ኤች አይቪ በደማቸው ውስጥ የሚገኝ ሴቶች ኔትወርክ ወይም መረብ የቦርድ አባል አዩ ኦክታሪያኒ ይገኙበታል። ኤች አይቪ በደሜ ውስጥ ላለፉት አምስት ዓመታት አለ። እኔ ለኤች አይቪ የተጋለጥኩት መረጃ ስላልነበረኝ ነው። በእኔ የደረሰው በአካባቢያችንና በመላው ዓለምም እየደረሰ ካለው ሁኔታ ጋር ተመሳሳይ ነው። እኔ የመጣሁት በዓለም ግዙፍ ሙስልም ህብረተሰብ ከሚገኝባት አገር ቢሆንም ያለንበት ሁኔታ ግን ከሌሎች የተለየን አያደርገንም። በዙሪያዬ ሂንዱዎች፣ ቡዲስቶች፣ ክርስቲያኖች የሆኑ እኩዮቻችን አብረውኝ አሉ። ሁላችንም ያለብን ችግር ተመሳሳይ ነው። ብዙዎቻችን ለኤች አይቪ የተጋለጥ ነው። ራሳችንን የምንጠብቅበት መላ ስላልነበረን ነው። ኦክታሪያኒና ሌሎችም እንደርሳቸው ሁሉ ለኤች አይቪ የተጋለጡት በጸረ ኤድስ ትግሉ ውስጥ ያላቸው ቦታ ቁልፍ መሆኑን ይናገራሉ። የኤች አይቪ መፍትሄ ሳይንስ ብቻ አይደለም። ከኤች አይቪ ጋር በተያያዘው ማሸማቀቅ ወይንም ማግለል ምክንያት ኤች አይቪ በደማቸው ውስጥ የሚገኝ ሰዎችን ማካተት አስፈላጊ ነው። የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት ለጉባኤው በሳተላይት ንግግር አድርገዋል። 36 ዜጎቻቸውና ሌሎችም የአውስትራሊያ ነዋሪዎች ባለቁበት የበረራ ቁጥር ኤምኤች 17 ማሌዥያ የመንገደኞች አይሮፕላን አደጋ ምክንያት የተሰማቸውን ሐዘንም አይሮፕላኑን መጥተው በጣሉት ላይ ያላቸውን ቁጣም ገልጸዋል። የተባበሩት መንግስታት ድርጅት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ ዳይሬክተር ሚሼል ሲዲቤ ቁርጠኝነት፣ ሐዘንና ቁጣ የተደባለቁበትን ንግግር አድርገዋል። አንዳንድ ኮስተር ያሉ ግቦችንም ዘርዝረዋል። ቱዴይ አይ አም ኮሊንግ ፎር ኤንዲንግ ኤድስን በ2030 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለማጥፋት ጥሪ ያቀርባለሁ። ኤድስን የማጥፋት ራዕዬ ይህን ይመስላል። የፈቃደኝነት ምርመራና ሕክምናን በየትም ስፍራና ለማንም ማድረስ። ኤችአይቪ አይቪ በደሙ ውስጥ የሚገኝ ማንም ሰው በሰውነቱ ውስጥ ያለውን ቫይረስ ማዳከም እንዲችል መደረግ አለበት። ማንም በኤድስ ምክንያት መሞት የለበትም፣ አንድም ሕፃን ቢሆን ሲወለድ ኤች አይ ቪ በደሙ ውስጥ መኖር የለበትም። ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች በክብር መኖር አለባቸው። የሕግ ከለላ ሊሰጣቸው፣ ሕግ ሊጠብቃቸው ይገባል። በፈለጉ ጊዜ በዓለም ዙሪያ የትም ቦታ በነጻነት መንቀሳቀስ መቻል አለባቸው። ይህ ራእይ የእኔ የግሌ ራእይ አይደለም። ከጓደኛዬና ካስተማሬ ዩአፕ ላዥን ያገኘሁት ነው። የእርሱ ራእይ እውን እስኪሆንም ከእኔ ጋር አብሮ ይኖራል። ይህ እስከ ፊታችን አርብ የሚዘልቀው ሀያኛው የዓለም የኤድስ ጉባኤ በዛሬ የመጀመሪያ የሙሉ ቀን ሥራው ንግግሮችን አዳምጧል። ሴሚናሮችና ስብሰባዎች ተካሂደውበታል። የኤድስ ምርምር አሁን የሚገኝበትን ደረጃ ፈትሿል። ሳይንቲስቶች፣ የመስክ ሠራተኞች፣ የመንግሥታት የጸረ ኤድስ መርሃ ግብር ኃላፊዎችና አንቀሳቃሾች፣ ተሟጋቾች፣ ድጋፍና እንክብካቤ ሰጪዎች፣ ሐኪሞችና ነርሶች፣ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች፣ ጋዜጠኞችና የጥበቡ ዓለም ሰዎች እንዲሁም ሌሎች የተገኙበት ይህ ጉባኤ ኤችአይቪን ለመከላከልና ኤድስን ለማከም የሚደረገው ጥረት የሚፋጠንበትን ማኅበረሰባዊ ምላሾ የሚሰፉባቸውንና ውጤታማ የሚሆኑባቸውን መንገዶች መምከር ልምድ መለዋወጥ ጀምሯል ኤድስ ባለፉት 30 ዓመታት ውስጥ ወደ አርባ ሚሊዮን የሚጠጋ ሰው ገድሏል ፈጅቷል መጪዎቹ 15 ዓመታት እውን ለኤች አይቪ ና ለኤድስ ፍጻሜ ያበጁ ይሆን የሜልቦርን ጉባኤን ሂደት ውጤቶችና አቅጣጫ እየተከታተልን እንዘግብላችኋለን የኢትዮጵያ ሌሎችም የምስራቅ አፍሪቃና የአፍሪካ ተሳታፊዎችን ባገኘን ጊዜ እየያዝን እናቀርብላችኋለን። ለዛሬ ጤና ይስጥልኝ።